The voice of America. The <laughs> OA. You, the American Dims <laughs> Radio Tabiano. በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ 2717210 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የምናስተናግዳችሁ አዲሱ አበበና ጤና ይስጥልን። ክቡራትና ክቡራን እኔም ሶሎሞን አባተነን በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብፅ ውጭ ጉዳይ ሚኒስትር ሰምሃ ሹክሪ አስታወቁ። ይህ በአብይ ርዕስ የያዝነው የዘገባ ርዕስ ነው። በሰዓቱ ይቀርባል። ለአርእስተ ዜናው አዲሱ ከዜናዎችም መካከል ደግሞ ጠቅላይ ሚኒስትር ኃይለማርያም ለምስክርነት ፍርድ ቤት ተጠሩ። በህንድ በግብፅ አንድ ታጣቂ ነውጠኛ 15 ሰዎችን ገደለ። በሌላ በኩል ደግሞ ላይቤሪያውያን ፕሬዚዳንታዊ ምርጫቸውን እያካሄዱ ናቸው የሚሉ ይገኙባቸዋል። አመሰግናለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እነ ጉርሜሳ አያ ነው በሚል የክስ መዝገብ በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስቱ ባለሥልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳሌን ሲሆኑ ጽህፈት ቤታቸው መልስ የሰጠ ሲሆን፣ ተከሳሾችና ጠበቆች ግን መልሱን አልተቀበሉም። የመለስካቸው አመሃ አጠር ያለ ዘገባ ከነ ምክንያቱ ዝርዝሩን ያቀርባል። ጠቅላይ ሚኒስትር ኃይለማርያምን ጨምሮ አምስት ከፍተኛ የመንግሥት ባለስልጣናት አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላ ክልላቸውም ባለሥልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመደ፣ አቶ ወለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽህፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሠረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቅም ፍርድ ቤቱ አብራርተዋል። ከተከላካይ ጠበቆች አቶ አምሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ፣ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሠረት ቀርበው እንዲመሰክሩ፣ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ቅድሜስ ሳያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በሃያ ሁለት ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስረቶባቸው ሲከራከሩ ቆይተዋል። ከሃያ ሁለቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት፣ አስራ ሰባቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ግብፅ ውስጥ በአውሮፓ የዘመን አቆጣጠር በ2013 ዓ.ም በአንድ ወታደራዊ ነቁጥ ላይ ጥቃት ፈጽመዋል ያለቻቸውን 15 አማጺያን በሞት ቀጣች ዛሬ በአውሮፓ የዘመን አቆጣጠር በ2015 ዓ ም ስድስት ጂሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው ግብፅ ውስጥ የተፈጸመ ከፍተኛው ቅጣት ሲሆን ስቅላቱ የተፈጸመባቸውም ሰሜን ካይሮ ላይ በሚገኙ ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር ሲናይ ውስጥ መስጂድ ላይ ከሦስት መቶ ሰዎች በላይ ከገደሉ ወዲህ ከተገደሉ ወዲህ የግብፁ ፕሬዚደንት አብዶልፋታህ ኤልሲሲ እስላማዊ መንግሥት ቡድን ላይ ከፍተኛና ልዩ ጥቃት እንዲካሄድ ማዘዛቸው ታውቋል። ማዕከሉን ሲናይ ውስጥ ያደረገው እስላማዊው የሁከት ቡድን ለዓመታት በመቶዎች የሚቆጠሩ የፖሊስ አባላትን፣ ወታደሮችና ሲቪሎችን መግደሉ ታውቋል። በሌላ የግብፅ ዜና አንዲት እንግሊዛዊት ግብፅ ውስጥ እንዳይገባ የተከለከለ ሕመም አስታጋሽ ኪኒና ደብቃ በማስገባቷ ለእስር ተዳረገች። የግብፁ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕላመር ላይ የሶስት ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል የተባለውንና የተከለከለውን ኪኒን ቦርሰዋ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብፅ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ሚስ ፕላመር ብርቱ የጀርባ ሕመም ለነበረበት ግብፃዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው። ብይኑ ይግባኝ ሊባልበት እንደሚችልም ተገልጧል። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ላይቤሪያውያን ቀጣዩን ፕሬዚደንታቸውን ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምፅ አሰጣጥ ሲያካሂዱ ውለዋል የቀድሞ የእግር ኳስ ታዋቂ ተጫዋች ጆርጅ ዌያ እና የሀገሪቱ ምክትል ፕሬዚደንት ጆዜፍ ቦዋካይ ናቸው። በላይቤሪያ ሕገ መንግሥት መሠረት የተፈቀደውን የሁለት ጊዜ ሥልጣን ዘመን እየጨረሱ ያሉትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት እየተፎካከሩ ያሉት ከታዋቂው ስፖርተኛ ዊሃ ጋር በመወዳደር በመሆን እየተወዳደሩ ያሉት ሴኔተር ጆል ሃዋርድ ታይለር ሲሆኑ በሴራሊዮኑ ግድያ፣ ሰብአዊ መብቶች ጥሰት ተወንጅለው በአሁኑ ጊዜ እንግሊዝ ውስጥ የአምሳ ዓመት እስራ ተፈርዶባቸው የሚገኙት የቀድሞው የላይቤሪያ ፕሬዚደንት የቻርልስ ታይለር ባለቤት ናቸው። ሁለቱም ጆርጅ ዊያና ጆሴፍ በዋካይ ለውድድራቸው መመሪያ ያደረጉት ትምህርትን፣ የሥራ ፈጠራንና መሠረታዊ ልማትን እንደሆነ ሲሆን መሰረታዊ ልማትን ሲሆን ሂደቱም የተቀራረበ እንደሆነ መራጮች ይናገራሉ። መጀመሪያ ካለው የመጀመሪያ ዙር የአሁኑ አነስተኛ ሆኖ ነው የማየው ብለዋል አንድ አንድ ድምፅ ሰጪ። እንዲያም ሆኖ በስርዓት የተቀናጀ ውድድር ሲሆን፣ መራጩ ህዝብም ድምፁን ለመስጠት ወዴት መሄድ እንዳለበት ያውቃል ብለዋል። የምርጫ ውጤት የተቀራረበ በመሆኑ ውጤቱ በቅርብ ቀን ይፋ ይሆናል ተብሎ አይጠበቅም። ባለፈው የመጀመሪያ ዙር ምርጫ ሁለቱም ተፎካካሪዎች ለማሸነፍ ተፈላጊ የነበረውን 50 ከመቶ ከፍ ያለ ድምፅ እንዳላገኙ ይታወሳል። በመጨረሻም የሩሲያው ተቃዋሚ መሪ አሌክስ ናቫልኒ በቀጣዩ ዓመት በሚካሄደው ፕሬዝዳንታዊ ምርጫ ህዝቡ እንዳይሳተፍ ጥሪ ማድረጋቸው ህገወጥ ሊሆን ይችላል ሲሉ አንድ የክሬምልን ቤተ መንግሥት ቃል አቀባይ ተናግረዋል። ናቫልኒ እንደ አውሮፓ አቆጣጠር በመጪው መጋቢት 18 ቀን በሚካሄደው ምርጫ ህዝቡ ድምፅ እንዳይሰጥ ጥሪ ያስተላለፉት የምርጫ ኮሚሽን ባለሥልጣናት በትናንት ሁለት ከውድድሩ ስላገዷቸው መሆኑም ታውቋል። የሩሲያው ማዕከላዊ የምርጫ ኮሚሽን ጸረ ሙስና የድረገጽ ዘመቻ የሚያካሄዱት ናቫልኒ በወንጀል የተከሰሱ ናቸው በሚል ከውድድሩ እንዲታገዱ በሙሉ ድምፅ ውሳኔ ያሳልፋል። ናቫልኒና ደጋፊዎቻቸው ግን ውሳኔው በፖለቲካ አቋማቸው ምክንያት የተላለፈ ነው ይላሉ። አሁን ናቫልኒ መራጩ ህዝብ እንዳይሳተፍና ድምፅም እንዳይሰጥ በማለት ዘመቻ ይጀምራሉ በድረገጻቸው። የክሬምሉን ቤተመንግስት አፈቀላጤ ዲሚትሪ ፔስኮቭ ደግሞ ይህ የናቫልኒ አካሄድ ህገ መንግስታዊ መሆኑ አጠያቂ ነውና በወጉ ይመርመር በማለት በዛሬት መግለጫ መስጠታቸው ታውቋል። አድማጮች፣ ለሰዓቱ የያዝነው ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 17 2010 ዓ ም ምሽት ፕሮግራም ነው። ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች በእጃቸው እንዲህ አርጎ ጨበጠኝ እዚህ ጋር ጭምቅ አርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አርጌ በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል ነገር ነው የሚሰማኝ ይሉኛል። ጉዳዩ የደም ስሮችን መዘጋት ተከትሎ ወደ ልብ የሚያቀናው የደም ዝውውር በሚቋረጥበት ወቅት የሚከሰተው ድንገተኛ የጤና መታወክ ሃርት አታክ ይባላል። ቅንብሩ ደግሞ ሐኪሙን ይጠይቁ። ሙያዊ ማብራሪያውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በህዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብፅ የውጭ ጉዳይ ሚኒስትር ስምሃ ሹክሪ አስታውቀዋል። ሚኒስትሩ ከኢትዮጵያ አቻቸው ዶክተር ገበየ ወርቅ ነጋድ ያደረጉት ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ ገልጠዋል። እስክንድር ፍሬው በካይሮ የተካሄደው የሶስቱ ሀገራት የውሃ ሚኒስትሮች ውይይት ያለ ውጤት ከተፈተነ ከሳምንታት በኋላ ሰማሃ ሽኩሪ አዲስ አበባ ናቸው። የግብፁ የውጭ ጉዳይ ሚኒስትር ሰማሃ ሽኩሪ ከኢትዮጵያዎቻቸው ዶክተር ወርቅነገበየው ጋር ከተወያዩ በኋላም የጋራ መግለጫ ሰጥተዋል። ለአስር ወራት የቆየውን የኢትዮጵያ የግብፅና የሱዳን የሶስትዮሽ ውይይት ወደፊት የሚያስኬድ ሀሳብና እቅድ ለኢትዮጵያዎቻቸው ማቅረባቸውንም ነው የተናገሩት። ባለፉት አስር ወራት ውስጥ በቴክኒካዊ ጉዳዮች ላይ የተደረጉት ውይይቶች ሂደቱን ወደፊት ለማ ራመድ የሚያስችል በቂ ውጤት እንዳላስገኙ ማወቅ አለብን። በዚህም ምክንያት ነው ለወንድሜ ለክቡር ሚኒስትሩ ግልጽ የሆነ ሐሳብ ወይም እቅድ ያቀረብኩት። በጣም ቀላል የሆነና ሳይንስን መሠረት ያደረገ ማንኛውንም ፖለቲካዊ ጣልቃ ገብነት በማስቀረት ይህንን ሂደት እንዴት ማፋጠን እንደሚቻል የሚያሳይ እቅድ ነው። ገለልተኛ የሆነ አካል ያስፈልገናል። ማንኛውንም ልዩነት እየተካሄዱ ካሉ ውይይቶች በመነሳት የሚፈታ አስፈላጊ ሲሆንም ፖለቲካዊ ጣልቃ ገብነቱ ይኖራል። ብሔራዊ የቴክኒክ ኮሚቴዎቻችን ግን ኃላፊነቱን መውሰድ አለባቸው። ባለፉት አስር ወራት ውስጥ የቆየው መሻሻል ያለበት ሁኔታ መቀየር አለበት። ክቡርነታቸው በዚህ ሐሳብ ላይ ያላቸውን አስተያየትም እጠብቃለሁ። ለሱዳናውያን ወንድሞቻችንም ሐሳቡ ይቀርብላቸዋል። ይህም ሆኖ ኢትዮጵያና ግብጽ በመግባባት መንፈስ እየተጓዙ መሆናቸውን ነው ሚኒስትሩ ያስረዱት። ግብጽ 96 በመቶ በረሃ በመሆኗ በወንዙ ውሃ ላይ ጥገኛ ሆና ኖራለች። ኢትዮጵያ ከዚህ አንጻር በግብጽ ላይ ጉልህ ጉዳት ባለማድረስ ግብጽም የኢትዮጵያን የምጣኔ ሀብት ልማት አስፈላጊነት በመረዳቱ ረገድ ተቀባይነትና እውቅናን የሚመለከቱ መሰረቶች ላይ እየሰራን ነው። ግንኙነቶቻችን የተመሰረተባቸውና በቀጣይም የሚመሩባቸው ሁለት መርሆች እነኚህ ናቸው። የሁለቱ ሚኒስትሮች ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በህዳሴው ግድብ ላይ የሚደረግ ውይይት ሱዳንን ጨምሮ በሶስት ሀገራት መካከል የሚካሄድ መሆኑን ያስታወሱት የሚኒስቴሩ ቃል አቀባይ መለስ አለም ይህንኑን ያብራሩት ግብጹ የውጭ ጉዳይ ሚኒስትር በሀገራችን ያደረጉት ጉብኝት ከዚህ በፊት በተወሰነው መሰረት በውጭ ጉዳይ ሚኒስቴር ደረጃ በየሁለት ወሩ እንዲገናኙ የተላለፈ ውሳኔ ነበር። በዛ መሰረት የተካሄደ ስብሰባ ነው። ይሄ አራተኛው ስብሰባ ነው። የተለየ አጀንዳ የለውም። በግብጽና ኢትዮጵያ መካከል ያለውን ፖለቲካዊ፣ ኢኮኖሚያዊ አጠቃላይ ግንኙነት፣ የሁለትዮሽ ግንኙነት ላይ የሚያተኩር ነው። ስለዚህ ጉብኝቱ በሁለትዮሽ ደረጃ የተካሄደ የምክክር መድረክ ነው ብሎ ማለት ይቻላል። ክቡር ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቀጣይ በግብጽ ለሚያደርጉት ጉብኝት መሰረት ለመጣለም የተካሄደ ጉብኝት ነው። ውይይቱ ያተኮረው አንደኛ በኢትዮጵያና ግብጽ መካከል ረዥም ጊዜ ያስቆጠረ ታሪካዊ ግንኙነት አለ። በሁለቱ ሀገሮች መካከል ከአፍሪካ በጣም አንጋፋ የሚባል ዲፕሎማሲያዊ ግንኙነት ነው ያለው። ይሁን እንጂ በንግድና ኢንቨስትመንት መስክ ያለው ግንኙነት የበለጠ መጠናከር አለበት። የግብጽ ባለሀብቶች ኢትዮጵያ ውስጥ መዋዕለ ንዋያቸውን ያፈሳሉ፣ ቁጣቸው ውስን ቢሆንም ይሄ መጠናከር የሚችልበት ሁኔታ ግብጽ ለኢትዮጵያ የወጪ ምርቶች መዳረሻ ናት። ይሄ ተጠናክሮ የሚቀጥልበት ሁኔታ። ሁለተኛ ቱሪዝም፣ ሁለቱም ሀገሮች የታሪክ ሀብታሞች ናቸው። ግብጽ ትልቅ የፒራሚድ እና ሌሎች የታሪክ ቦታዎች አሏት፣ በቱሪስቱም ትጎበኛለች። ኢትዮጵያ በተመሳሳይ የታሪክም የተፈጥሮም ሀብታም ናት እና ይሄ አንደኛው ያልተጠቀምንበት ዘርፍ ነው። ቱሪዝምን በደንብ መጠቀም ይቻላል በሁለቱ ሀገሮች መካከል የሚል ነው። ከዛ ውጭ ለኢትዮጵያም ለግብፅም የጋራ ስጋት የሆነ አሸባሪነት ነው። ግብጽ ሲናይ ውስጥ ጨምሮ በተለያዩ ሀገሪቱ አካባቢዎች አሸባሪዎች የሚፈጽመው ጥቃት አለ። ይህንን ዓለም አቀፍ ስጋት በተናጠል የሀገሮች ጥረት መታገል አይቻልም። በጋራ ጥረት ነው ጥረት ነው መታገል የሚቻለው የሚል አቋም በሁለቱ የውጭ ጉዳይ ሚኒስትሮች ውይይት ላይ ተነስቷል። ከዛ ውጭ ኢትዮጵያ ከግብጽና ከሱዳን ጋር ከታላቁ ህዳሴ ግድብ ግንባታ ጋር ያለውን ሁኔታ በመልካም ጉርብትናና በወዳጅነት መንፈስ አጠናክራ ለመቀጠል ፍላጎት እንዳላት ገልጻለች። በግብጹ በኩልም ይኸው ነገር ተጠናክሮ እንዲቀጥል ፍላጎታቸውን ገልጸዋል። አቶ መለስ ትሩ የግብጹ ሚኒስትር ሲናገሩ ከህዳሴው ግድብ አንጻር ይካሄዱ የነበሩ ውይይቶችን በተመለከተ አዲስ ሀሳብ አዲስ እቅድ ለኢትዮጵያዋቻቸው እንዳቀረቡ ገልጸዋል። ምንድን ነው ይህ ዝርዝር ሁኔታው ይታወቃል ወይ? ምንድን ነው ሀሳቡ? እንግዲህ በኢትዮጵያ በኩል የታላቁ ህዳሴ ግድብን በተመለከተ እንዴት ወደፊት መሄድ እንዳለበት፣ ችግሮች ሲያጋጥሙ እንዴት መፈታት እንዳለበት የሚታወቅ መርህ አለ። ይሄ ዓለም አቀፍ ማህበረሰብ የሚያውቀው መርሆች ስምምነት የሚባለው ነው። ኢትዮጵያ፣ ግብጽና ሱዳን የፈረሙት ነው። ስለዚህ ልዩነቶች ሲኖሩ ያለ ሌላ የመፍትሄ ሀሳብ የሚሄዱበት አቅጣጫ እንዳለ ተቀምጧል። ሁለተኛ የህዳሴ ግድብ በተመለከተ የኢትዮጵያና ግብጽ ጉዳይ አይደለም። ይሄ ጉዳይ ሶስቱ ሀገሮች ጉዳይ ነው፣ የሶስቱ ሀገሮች ጉዳይ ነው። ሱዳንን ጨምሮ ማለት በት ነው። የግብጽ የሱዳን ነው አሁን ስለዚህ፣ የጉብኝቱም አላማ የሁለትዮሽ ነው የምንልበት ምክንያት ለዚህ ነው። ጉዳዩ በጋራ ጉዳዮች ላይ የሚመክር ነው። የሶስትዮሽ ጉዳዩ ጉዳዩን በተመለከተ ደግሞ የተለመደ መድረክ አለ። የሶስትዮሽ ብሔራዊ ኮሚቴ አሁንም ስራውን እንደቀጠለ ነው። በቀጣይ ውይይት ይካሄዳል ተብሎ ይታሰባል። ኢትዮጵያ ሶስቱ ሀገሮች እኛንም ጨምሮ በሳል የሆነ ውይይት ተካሂዶ ልዩነቶች ለመፍታት የሚደረግበት አማራጭ ስላለ በዛ መስረት መታየት አለ። የግብጽ የውጭ ጉዳይ ሚኒስትር በዛሬ አዲስ አበባ ቆይታቸው ከጠቅላይ ሚኒስትር ሀይለማርያም ደሳሌ ጋር ተገናኝተው መነጋገራቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ መታመማቸውንና ህክምና ማግኘት እንዳልቻሉም ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምፅ ገልጣለች። ጽዮን ግርማ ማምሻውን አነጋግራታለች። ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽ እና አቶ በቀለ ገርባ መታመማቸውን የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበር እና ምንድን ነው አቶ በቀለ ገርባ የሆኑት? ሰሞኑን እያመመ እንደውም ትንሽ ቆይቷል፣ እያመመው ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ፣ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቁ በጣም ለየት ያለ ነገር አየሁና ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል የደም ግፊቴም ከፍ ብሏል፣ እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፍቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግሩም ጠይቅ ያለው ሰሞን ውስጥ ጠይቅ ነበረና ፍቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸውና ስብሰባው ላይ በፊት የሚወስደውን መድኃኒት ጨምሮ ይውሰዱ በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኃኒት ነበረውና እሱን ማተም ውሰድ ብለው ወሰኑ ብሎ ነገረኝ አቶ በቀለ ገርባ። ከዚህ በፊት ተመሳሳይ ህመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሎ አልናያልሹ ና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል? በፊት ቤት ሆነው እንደዚህ አያመውም። እንደዚህ በተደጋጋሚ መታሰር ሲመጣ ነው በተለይ ሁለተኛ ዙሩ ስር ሲመጣ ነው መታመኑ የጀመረ። ዛሬ ፍርድ ቤት ቀርበው ነበረ። ተሽሏቸው ነው የቀረቡት። በዛሬ ሁኔታ ፍርድ ቤት ሲቀርቡ ምን ይመስላል ሁኔታቸው? ትላንትም ሄጃለሁ እኔ። ከትናንት ወዲያም እንግዲህ ቅዳሜም፣ እሁድም ሰኞም ሄጃለሁ እኔ። ዛሬም ማክሰኞ ነው። ትላንትናም ሲሄድ ተመሳሳይ ነገር ነው። ትንሽ የአካል ብቃት እንቅስቃሴ እያደረኩ ነው። ሐኪም ቤት አልወስድም ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎ ነበረ ትላንትና። ዛሬም ያው ብዙም ለውጥ የለውም ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም፣ ግን መቅረብ ስላለበት ቀርቧል። ፍርድ ቤት እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል። ከዚህኛው በፊት ከዚህ በፊት ከቅሊንጦ ግቢ ውጪ ታክሟል። ሌላ ፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ በቂ ህክምና የለም እንደዚሁ ደሙን ይለካል በቀን ሁለቴ ይለካል ሀኪም ያዘዘውን መድሀኒት ከዛ እየ ይገዛል ማለት ከዛ ውጭ ምንም የሚያደርጉለት ነገር የለም ምንም በቂ ህክምና የለም ቅሊንቶ በቤተሰብ በኩል ያመለከታችሁት ነገር አለ ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፍቃደኛ አይደለም፣ ከቤተሰብ ጋር አይነጋገሩም። እነሱ በጭራሽ እንኳን ለመነጋገር አይደለም። በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ የቷለ ፍርድ ቤት በእናንተ በጠያቂዎች ና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹ ና በእነሱ ካለ ችግር ውስጥ ምንድን ነው? ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውሉ። ሌላ ስራ የለውም ከመቀመጥ ውጭ ማለት ነው እና የመኝታ ሰዓት ሲደርስ ይተኛሉ። ከዚህ ውጭ ምን የሚሰሩት ነገር የላቸውም። እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክረያሉ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል። ይታይና አንብበነው አይተነው የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለናል። አራት ወሩ አሁን ከወሰዱት መጽሐፍን ለሱም አልሰጡትም፣ ለእኛም አልመለሱልንም እና በቀለ ብዙ ጊዜ ጠይቋል። መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡትም እንኳን እኛን ቤተሰብን እሱ በአካል እየጠየቃቸው ፈቃደኛ አይደሉም ምንም መልስ አይሰጡም እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና የሚገባ ከሆነ እንሰጠዋለን ካልሆነ ላንቺን መልሳለን ይሉኛል እንዲሁም ሰሞኑን የነበረው ትልቁ ግጭት ከማረሚያ ጋር ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው። ወይዘሪት ቦንቱ በቀለ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ፣ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን እኔም አመሰግናለሁ ሲሆን ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን። አመሰግናለሁኝ፣ ጽዮን። ወደ ተከታዩ የመጽሔት ርዕስ እናልፋለን። ቴል አቪቭ የሚገኘውን በእስራኤል የአሜሪካ ኤምባሲ ወደ ኢየሩሳሌም የማዛወር ሥራ እንዲጀመር ፕሬዚደንት ዶናልድ ትራምፕ መመሪያ መስጠታቸውን ተከትሎ በመካከለኛው ምስራቅ ከተቀሰቀሱት ቀውስና ግጭቶች ጋር በተያያዘ በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግቧል። በግጭቶቹ የሞቱት ሰዎች ቁጥር እያሻቀበ ባለበት ሁኔታ በየፊናቸው ደንጋያና አስለቃሽ ጢስን መፋለማያቸው ያደረጉት ፍልስጤማውያንና እስራኤላውያን ዳግም ወደ ኃይል ትንቅንቁ ፊታቸውን መመለሳቸው እየታየ ነው። የአሜሪካ ድምጿ ጂስስሜን ኦኒ ከዋሽንግተን ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል። ባለፈው ታህሳስ 6 ቀን 2010 ዓ ም በእጅ ስልክ የተቀረጸ አንድ የቪዲዮ ምስል የ17 ዓመቷ አሃድ ታሚሚ በሁለት የእስራኤል ወታደሮች ላይ ጥቃት ስትሰነዘር ያሳያል። በትላንትና ዕለት ጉዳዩን ያየው አንድ ወታደራዊ ችሎት ታዲያ በጥፋቱ ተጠርጥራ ከተወነጀለችው ወጣት ጋር ምስላቸው በቪዲዮ የሚታዩትን ወላጅ እናቷንና አንድ ሌላ ዘመዷዋን እስከ ፊታችን ሐሙስ ድረስ እዚያው እስር ላይ እንዲቆዩ ሲል በይኗል። ቁጥሩ በበዛ ተመልካች የታየው ይህ የቪዲዮ ምስል ለመጀመሪያ ጊዜ ለእይታ በበቃ ጥቂት ቀናት ውስጥ የታሰረችው አሃድ የእስር ቤት ቆይታዋ ዳግም እንዲራዘም ሲደረግ የአሁኑ ለሁለተኛ ጊዜ መሆኑ ነው። ጋቢ ላስኪ የተከሳሿ ፍልስጤማዊትና የቤተሰቦቿ የህግ አማካሪና ጠበቃ ናቸው። በአስተርጓሚ አማካኝነት የተሰሙት የህግ ጠበቃ እስሩ ቁጥሩ በበዛ ተመልካቾች የታየው ይህ የቪዲዮ ምስል ትክክለኛነትና ይዘቱን በምርመራ እስኪረጋገጥ የተፈጸመ ቢሆን ኖሮ አሃድ ገና ድሮ ወደ ቤቷ በተሰደደች ነበር። እርምጃውን የወሰዱት የፖሊስና የጸጥታ ኃይሎች ድርጊትም የሚያሳየው ቢኖር አሃድንና ቤተሰቦቿን ለማዋረድና እንዲሁም ለመቅጣት ጭምር የፈጸሙት መሆኑን ነው። እስሩ ዛሬ እንዲያበቃ ፍርድ ቤቱ ይወስናል ብዬ ተስፋ አደርጋለሁ ሲሉ ነው አስተያየት የሰጡት። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ባለፈው ህዳር ወር መገባደጃ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና የሰጡበትን ውሳኔ ተከትሎ በፍልስጤማውያኑና በእስራኤላውያኑ መካከል ያገረሹትን በኃይል የታጀቡ ግጭቶች ተከትሎ እስካሁን የአስራ ሁለት ሰዎች ህይወት መጥፋቱ እንዲሁም በብዙ መቶዎች የሚቆጠሩ ፍልስጤማውያን መታሰራቸው ተዘግበዋል። አዝሐር አቡ ስሩስ የቤተልሔም ከተማ ነዋሪ የሆኑ ፍልስጤማዊት ናቸው። በእስራኤል ህገ ወጥ ሰፈራ ሳቢያ ስንገፋ ነው የኖርነው። ሁሌም ሊያፍኑንና ባንዲራችንን ከማውለብለብ ሊያግዱን እንደሞከሩ ነው። አሁን ከዚህ የተገኘነውም መልእክታችንን በግልጽ ለማሰማት ነው። ኢየሩሳሌም እንደ አገር ከተፈጠርንበት ጊዜ አንስቶ ዋና ከተማችን ነበረች፣ አሁንም ናት ብለዋል። ቀኝ ዘመሙ የእስራኤል ምክር ቤት አባል ኦሬን ሐዛን ግን በትላንትና ዕለት ሐማስን በመቃወም አደባባይ ከወጡ ቡድኖች በአንዱ ተሳትፈዋል። ቡድኑ እስር ላይ የሚገኙ ዘመዶቻቸውን ለመጠየቅ ወደ እስራኤል እስር ቤቶች በማቅናት ላይ የነበሩት ፍልስጤማውያን የተሳፈሩባቸውን አውቶቡሶች ለጊዜው አግደዋል። ሐዛን ከአውቶቡሱ ላይ በመውጣትም ተሳፋሪዎቹ ላይ የዘለፋ ማዕት አዝንመዋል። ከዚህ እናባረራችኋለን። ኃይልና ብጥብጥ ከዚህ በኋላ የሚረዳችሁ አይሆንም። ኃይልና ብጥብጥ ከዚህ በኋላ አይሠራም። አታስፈራሩንም። የምንፈልገውን ከማድረግም አታግዱንም። ይህን አስቀያሚ ፈገግታችሁን ከገጻችሁ ላይ እናጥፈዋለን። በጠባይ ስናነጋግራችሁ የማትሰሙ ከሆነም ስለ እናንተ የምንጨነቅበት ምክንያት አይኖርም በኃይል ይገባችኋል። ያኔም የምትጎዱት እናንተ ናችሁ። በእስራኤል ምክር ቤት የቀኝ ዘመሙ የሊኩድ ፓርቲ አባሉ ኦሬን ሐዘን ናቸው በቁጣ በተቀላቀለ ንግግር ይህን ያሉት። ድንገቱን ተከትሎም በጋዛ ሰርጥ የሚንቀሳቀሰው ሐማስ የእስራኤላውያኑን እርምጃ አውግዟል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላቸዋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ፍሪ ዶት ኮም ኢሜይል ያድርጉ። ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ነው። እደግመዋለሁኝ ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ነው። ስለዚህ የመጀመሪያው መልእክቶ መልካም ዜና አት ሳይፎን ፍሪ ቁጥር ሦስት ዶት ኮም ኢሜይል ይላኩ ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሱትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ማለት ነው ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው አጋማሽ እየተሸጋገርን ነው አሁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ መደበኛ የአማርኛ ስርጭት ነው። ምዕራብ ሐረርጌ ዳሮ ለቡ ወረዳ ውስጥ የብዙ ኢትዮጵያውያን ጎሳዎችና ብሔረሰቦች አባላት በመቶዎች ዓመታት ለሚቆጠር ጊዜ አብረው ኖረዋል። የአካባቢው ሰዎች እንደሚሉት ባለፉት አምስት ወራት ግን ሁኔታው የከፋ ነው የሚመስለው። በተለይ በዚህች የሶማሌ ብሔረሰብ አባላት በዝተው በሚኖሩባት ኦሮሚያ ክልል ውስጥ በምትገኝ ሰርጥ ልትባል በምትችል አካባቢ ወደ ጸጥታው መደፍረስ መነሻ ከመዝለቃችን በፊት ዛሬ ተፈጥሯል ስለተባለ ግጭት ወደ አካባቢው ደውዬ ያነጋገርኳቸው ነዋሪ የነገሩኝን ላካፍላችሁ። አካባቢ በእናት ሁኔታው ህዝቢ ግጭት ተፈጥሮ ማን እንደፈጠረ አይታወቁም። ዛሬም ጦርነት እዛ ጋር ግመል ወስዶ በቃ ግመል ወስዶ ከዛ ግመል ላይ ረኛው ከዚህ በቃ ጥይት ጀምሮ መንገድ ላይ አንድ ሰው ሞተዋል። አንድ ሰው እጥቆሶ በቃ ሴቱ ውሃ ይዞ ስለመሄድ ውሃ የሚቀራ ኩሬ ጋር ሴትዮ የሞተው ኡስማን ነው የሞቴው አብዱቃድር፣ አብዱቃድር ይባላል ምንድን ነው ከዛ ልዩ ሞቷል። አብዱቃዲር ያሲ አብዱቃዲር ያሲ አብዱቃ ቆይ ቆይ ጊመል እረኛ ወስዷል። ከዛ ጦርነት ጀምሮ ከዛ መከላካው በኋላ መጨረሻ ላይ ጎት ጥይት ውስጥ ሲሰማ ሮጦ መሪኔት ደሙሎ በቃ ቶሎኑ አልኩና እዛ ጋር ከለከሉ በኋላ ማነው ተኩሱን የከፈተው መጀመሪያ? ከዚህ እረኛው ጊመል ወስዶ በቃ ሌላው ጊመል ሊፈልጋል ብለ ጉሀት የሆነ የወንዝ ነገር አለ ወንዝ ገብቶ ሲሮጡ በቃ ደፈጣ ወንዝ ላይ ገብቶ ኦሮሞቹ እዛ ጋር እየጠበቁ ነው፣ ግመል እየወሰደበት ከዛ ላይ ቶክሲ ጀምሯል። ኦሮሞቹ ሲንቴፎት በሁለት ሁለት ኦሮሞ መሰራን መሰለኝ። ከዛ እንዳለ ችግር የፈጠረ ግመል የወሰደ እሱ ነው። ስንት ግመል ነው የተወሰደው? ሰባ ግመል ነበር። ሰባ ሰባ ግመሉ ወሰደ ባለቤቱ ሞቶ ልጆ አባላዝመሉ አግመሉ አብዱ ቃዚር ስያድ ይባላል ለመሆኑ ከዚህ አጋጣሚ በኋላ ማምሻውን ሁኔታው ተረጋግቶ ይሆን ዛሬ ነው ትኩሱ ነበረ ማን ይታወቃል ጠዋትም ይጀምዳሉ አይታወቁም እዚህ ጋ በጣም ህዝቡ በረሀብ ሊሞቱ ነው በውሃ ጠምቶ አንድ ልብስ የለት ማ ምትወር ለምንድን ነው እንደዚህ የሆነው ግን ተወደደ። እዚህ ጋር ማ አንድ ሺ ነው ገዛው። ዛሬ አንድ ቁምጣ ሐምሳ ኪሎ ጨው ማሌ እዚ ያለው የሞቱ ነው ባቁ ኔኔ ባል ያገኙ ቁ አንድ ቁምጣ ዛሬ ያመጣሁት መከላከያው በአንድ ሺ ነው ሺ ነው ገዛውት። የትኛው ክልል ውስጥ ነው እናንተ ያላችሁት? ኦሮሚያዊ ምዕራብ ሐረርጌ ዞን ዳሮ ለቡ ወረዳና ሃዊ ጉዲና ወረዳ ነው ችግሩ ችግር ያለበት። የትኛው ጎሳ አባላት ናችሁ እናንተ? ሱማሌም ኦሮሞም አለ። አሁን ብዛታችን ኦሮሞ ለቀዋል። እሺ፣ ትንሽ ትንሽ ቦታ ነው አለው። ለቀቁ በቃ እንዳለ ከዛ ኦሮሞቹ ወደ ላይ ሄዶ መንገድ ዘግቷል። ይሄ ሁኔታ እንዴት ሊፈጠር ቻለ እስቲ መጀመሪያ ይንገሩኝ። እንዴት ምን ሆነ? ለምን እንደዚህ ሆነ? አብራችሁ ነበራችሁ አደለም? እንደምትኖሩት አብራችሁ ነበሬ አብራችሁ ሊበላ ነበሬ ወይስ አይደለም? ተፈጠረ መጀመሪያ እሺ፣ መንግስት ሰራተኛ ነው ሰው ብቂት ተፈጠረ መጀመሪያ እሺ፣ እንዴት ሆኖ ቀጥታ ታዘርፊ ኃላፊ ይባላል አንድ ዳሮ ለቦ ኃላፊ ነበር ና ህዝብ ተሰብሰበ። በሰብሰባ ድሮ ሱማሌና ኦሮሞ አማራው ኢትዮጵያ እንዳለ አንድ ቦታ ነው የሚሰብሰቡት። እሺ ከዛ ሰብሰባው ሶማሌ እንዳይገባ፣ ከዛ በኋላ ቀይሮ ተሰብሰበው ቀይሮ ይባላል። አሁን ተነሶ በቃ ሶማሌው ከዚህ ሀገር ያስለቀቁ ይናባረራልን ቢሎ፣ እሱ ነው ሰብሰባ የደረገ መጀመር። ማነው እሱ? ማንም ይባል ሀምዲ ይባላል። ሀምዲ ኃላፊ ነበር። አሁን የት ነው ያለው? አሁን እሱ የት እንዳለ ማን ያውቃል? አይታወቁም ቦታው ወይም ነው አለው ወይም ጫካ ገብቶ ይሆናል። አይታወቁም አሁን እና ይሄ የመንግስት ሰራተኛ ነበር ነው የሚሉኝ። መንግስት ሰራተኛ ነበር እሱ ፀጥታ ዘርፍ ኃላፊ የዳሩ ለቡ ነበር። ለምንድን ነው ሶማሌዎች ስብሰባ ውስጥ እንዳይገቡ የከለከለው ሰውየው? የሚያጋረመኝ ወንድማማቾች ናችሁ፣ አማሽኖች አማሾች ናችሁ ነበር እና ይኔ አሁን ያልኩት ኔ የደወሉበት ሶማሌ ነው ይኔ ዘሩ። እሺ ቶቹም አምስት ና ኦሮሞ ነው አገባሁት። እሺ ወንድሜም ኦሮሞ አገባሁና አባቴም እንደዚያም ነበሩና አያቴም ኦሮሞንን ከዛ ዘራችን ሱማሌ ነው ይጠፋ ቢሎ በቃ እንደዛ ቢሎ ጀመሩ። ማን ያውቃል በናትህ እሺ። ከዛ በኋላ ስምን ሆነ ከዛ በኋላ ህዝቡ መንግስት ሰብሰብዋል። ከሱማሌ ላይ ከብት እንዳይገዛ፣ ላም እንዳይገዛ፣ ግመል እንዳይገዛ ከብት ሱቁ ከከብት ሱማሌ እንዳይገዛ ሱካሩ ቢሎ ተሰብሰባ እንዳለ መንግስት ሰራተኛ እሺ። ድጋሜ አሁን ህዝቡ ተሰብሰቦ አርቢ ቀን ተነሳ ዘጠኝ ሰዓት ላይ በድንጋይ መወርወር ቤት መፈረስ እንዳለ ከተማው ያለበት ቦታ ሁለት ቦትሮ ፊቶ ከዳሩ ለቡ መቻራ ተነስቶ ገርቢ ላይ ወጋ ጀመሩ። ወጋ ስንጀምር ሁለት ሰው ሞቷል፣ ሁለት ቆሰሏል። መቼ ነው ይሄ ነገር የተፈጠረው? አሁን አምስት ወር እየገባ ነው። አምስት ወር እና በዚህ በአምስት ወር ውስጥ ሁሉ እንደዚህ አይነት መቃቃር አለ፣ እንደዚህ አይነት ችግር አለ ነው የሚሉኝ አዎ የደረሱላችኋሉ? እርዳታ ድጋፍ የሚሰጧችሁ? አሁን ትናንት ወደ አንድ መጥተዋል። እርዳታው አንድ መኪና ስንዴ፣ ሩዝ፣ ቦታ ምናምን አምጥቶ መከላከያው ከመንግስት ጋር አምጥቶ እዚህ ጋር ያከፋፈሉ ነበር ሁለት ቀን። እሺ ዳረው ለቡ ያከፋፈሉ ነበር። እዛ ጋ ትንሽ ብርድ ልብስ ምናምን አምጥቶ፣ አሁን ሰማሁት፣ እንደዚህ ሰማሁት፣ አሁን ስልክ ደውለ ለመሆኑ ይሄ ሁኔታ መፍትሄ እንዲያገኝ እንዲረግብ፣ እርቅ እንዲወርድ የተደረገ ጥረት አለ? ምንም የለትም። የተደረጉበት አሁን መንግስት ሲመጥተዋል መከላከያው ሲመጣ በኛ እዚህ ጋር ካሰማ የሚያገኝበት መፍትሄ ሲተኝ ገብቴም ይገባልን፣ በቃ ገና ሽምግልና ያደርጋልን፣ ሸማግሎ ከኦሮሞቹ ጋር ሰብሰብን ከዚህ ሰብሰብ ሽምግልና ያደርጋልን ብሎ ተናገረ። የሆነ ጄኔራል መጥቶ ባለፈው እና የተጀመረ ስራ ለማስታረቅ ሁኔታውን ለማብረድ። የለም አሁን እስካሁን አልጀመረም፣ ገና እንጀምራለን ያሉ ነው። ስለዚህ በዚህ ሁኔታ ውስጥ ነው እንደገና ዛሬ የተፈጠረው ግጭት የተነሳው ማለት ነው። ከሶማሌ ክልል ጋር እናንተ ጉርብትና አላችሁ እንዴ? ሩቅ ናችሁ? ሶማሌ ክልል አይታወቁም። ይሄ አያት ከአያት ሶስት መቶ አመት በላይ ነው እዚህ የሚኖሩት። እዚህ ሶማሌ ያለው ከክልል ጋር አይቀርቡም። አራት መቶ በላይ ነው አራት መቶ ኪሎ ሜትር በላይ ነው ሶማሌ ከዚህ እና ግን ያላችሁት ኦሮሚያ ውስጥ ነው። ኦሮሞ መሆኑን ይታወቃል። እና ከሶማሌ ነው አለም ላይ በቃ ከተማ የሚከፍቱት አለም ላይ ድርጅቶቹ በቃ ይጮሁ እኛ የጮሁ ምን ያህል አላገኙም። ጋዜጠኛ አንድ ሰው አላገኙ ማን ይመጣል መንገድ ላይ መኪናው አይመጡም ዘግቶ ሶማሌ ጋር እንዳሄድ ከሶማሌ ክልል እናንተ ጋር ሊደርስ የሚችል ኃይል አለ ልዩ ፖሊስም ቢሆን ወይም ሌላም ኃይል የመንግስትም ኃይል ቢሆን እናንተ ጋር ሊደርስ የሚችልበት መንገድ አለ አሁን የለትም የለትም ይረጣል ከዛ የእናንተ ሰው እዛ ሶማሌዎቹ እዛ ዳሮ ለቡ ያላችሁት የታጠቃችሁ ናችሁ እንዴ ሶማሌ ያው መሳሪያ አላችሁ እናንተ፣ ብዙ የለት መሳሪያ። ሱማሌው መሳሪያ የሌለበት ጋዱሎ ይባላል ቦታ ተሰምቷል፣ መሰለኝ ባለፈው። ስንት ሰው ያረዱ እዛ ጋ ጋዱሎ፣ አሮሮቲ ከፍጉ ከመከኒቲ ሚሪካይ ሰው አርዷል። መሳሪያ የሌለበት አምስት ወር እየታመመበት፣ ቀቢታ የሚባል አታገኝ፣ አላገኝም ሕክምና። ማታገኙ ማለት ነው? አላገኙም ሕክምና ሚና አንድ የለት ማለት እና ሰው እንዴት ይሆናል ሲታመም? አሁን በቃ አንድ ልጅ ነበረ እዚ ማፋርማሲ አንድ ሜስ ነበረ እዚ ጋኝኛ ጋር እሺ፣ ሶስት ወር በፊት ቤሽ ማለ ጀምጥቶ አሁን ጨርሷል። በቃ ስንት ቆስለኛ ነበሩና ጨረሱ። አሁን በሚኒም የለት አሁን የታመውበት ሰው ዝም ብሎ እንጨት ነገር ይበላል። ለመሆኑ ስንት ሰው ሞተ ባለፉት አምስት ወሮች ውስጥ በነበሩ ሁኔታዎች? አሁን የእኛ ጋር የሞተበት አንድ መቶ ሰባት አንድ መቶ ሰባት ሰው። አዎ አንድ መቶ ሰባት ሰው ተገደለ። በአምስት ወር ውስጥ እናንተ ቀበሌ ዛ ዳሮ ለቡ ብቻ በአምስት ወር ውስጥ ሰው በአንድ ሳምንት የቆሰለ ስ ከዛ ሰው እዚህ የሞተበት ከዛ በላይ ነው። አሁን ጥይት የሞተበት ሰው ሰላሳ ሰባት ነው የሞተበት ጥይት ላይ ቆስለኛም ሰባ ሰባ ሰባ ሰው ነው እዚህ ያለሁት አንዲ መላኒሳ ያገኝ ከአካባቢው ነዋሪዎች ያገኘሁትን መረጃና ብሶታቸውንም ይዤ ወደ ምዕራብ ሐረርጌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ አብዱረዛቅ አህመድ ደውዬ ነበር። የሚከተለውን ቃላቸውን ሰጥተውኛል። ሁለቱንም ወረዳ ዳሮ ለቡና ሀዋይ ጉዲና ለማግኘት ሞክሬያለሁኝ። እሺ ምንድን ነው ውስጥ ያለው ሁኔታ በዛሬው ዕለት ውሏቸው ሰላም እንደሆነ ነው የነገሩን። በተለይ በዚህ ሶስት ቀን ውስጥ እየተሰራ ያለው የህዝብ ለህዝብ ውይይትና እነሱ መልሶ ለማገገም ወይም ደሞ ለማቋቋም ይሰራ ያለው ስራ ነው የነገሩኝ። እናንተ ያልከውን መረጃ ለማጣራት ሞክሬ የነበረ ምንም ሰላም እንደሆነ ነው። ዳረጉ የሚያገኙት ሀዊ ጉድና የሚያገኙት አልፎ አልፎ ትንኮሳ አለ። በተለይ ሀዊ ጉድና አካባቢ ኢብሳ የምትባል ቦታ ገንደ ጠቃላ በሚባል አካባቢ ላይ አልፎ አልፎ ትንኮሳ ቤት ማቃጠል በታጣቢ ሶማሌ ታጣቂ እንዳለ አልፎ አልፎ እንዳለ ትላንትና በሎ የምትባል ቦታ ላይ በዛ ሌለት ደግሞ ገንደ ጠቃዳባ ላይ የተወሰኑ ቤቶችን የማቃጠል ትንኮሳ ነገር እንዳለ ነው የነገሩኝ። በተረፈ ግን እንዳልኩ አሁን ችግር ተፈጠረባቸው የሚባሉት ቀበሌዎች አምስት ናቸው። ዳሩ ተቆን አርባ አራት ቀበሌ ነው ያለው። ከዛ ውስጥ አምስት ቀበሌ ነው አሁን ችግር ያለበት። ሀዊ ጉድናም እንደዛም ሃያ ምናምን ቀበሌ ነው ያለው። አምስት ቀበሌ ነው ችግር ያለበት። እዚህ አካባቢ ላይ ያው ከዞንም ከክልልም ከተለያየ የተቋቋሙ ኮሚቴዎች ቤት ለቤት ስራ እና ሕዝብ መልሶ ለማቋም የተለያየ መድረክ ፈጥሮ እያረጋጉ ነው ያሉት እና ያለው ነገር ድባቡ ቆንጆ ነው እና ወደ ሰላም ማጥፈን ደርሷል ለማለት ይቻላል። የምለውን ለመናገር ነው። አቶ አብዱራዛቅ፣ በነገራችን ላይ እዚህ ኢብሳ ሀዊ ጉዲና ላይ ዛሬ ሰባ ግመል ተወስዶ የግመሉ ባለቤት አብዱል ቃድር ዚያድ የሚባሉ መገደላቸውን ነው። እንግዲህ ቀደም ሲል እንደገለጽኩሎት እየሰማ ነው። እኛ ይሄ ሁኔታ አልተፈጠረም ነው የሚሉኝ። ማለት እኔ አሁን እንዳልኩ በስልክ ነው የተገናኘኋቸው። ሁለቱንም ወረዳዎች ይሄ ችግር እንዳለ ጠይቃቸው፣ ይሄ ችግር እንደሌለና ይሄ መረጃ እንደሌለ ነው የነገሩኝ። አሁን ችግር አለባቸው የሚባሉ ቀበሌዎች ሁለቱም ወረዳ አካባቢ የሰላም መድረክ ተፈጥሮ የአገር ሽማግሌ በተለያዩ የተባጡ ህብረተሰብ ክፍሎች ህዝብን ወደ ሰላም ለመምጣትና መድረግ ፈጥሮ የግንኙነትን የማጠናከር ስራ ነው ይሰራ ያለው። ያለን መረጃ አልፎ አልፎ ያለው ትንኮሳ በሶማሌ ታጠቅ አካባቢ በተለይ ሀዊ ጉድና የምትባል ቦታ ኢብሳ ቀበሌ ኢብሳ ቀበሌ ውስጥ ገንድ ረጋዳ አባ ላይ በዛሬ ቀን የተወሰኑ የተወሰኑ ቁጥራቸው አንድ አስር የሚሆኑ ቤቶች አልፎ እንዳቃቀሉ ነው ጥንኩሰው ያለው ሆኖም ግን እንደ በፊቱ ድባቡ እንዳልሆነ ህዝቡ ወደ ሰላም የምጣት ሂደቱ ጥሩ ደረጃ ላይ እንደደረሰ ነው ያገኙት መረጃ። ከዚህ በፊት ሐምዲ አህመድ የሚባሉ የዳሮ ለቡ ወረዳ የጸጥታ ኃላፊ የነበሩ ሰው ዘር እየለዩ ጎሳ እየለዩ ስብሰባም እንደዚህ ሲሰበሰቡ ገሌ ግባ ገሌ አይግባ እያሉ መቃቃር እንዲፈጠር አድርገው ነበረ የሚል ስሞታ ነው እኔ የሰማሁት። የአካባቢውን ሰዎች ሳነጋግር አንደኛ፣ ሁለተኛ፣ በዚህ ምክንያት ባለፉት አምስት ወራት ውስጥ የአንድ መቶ ሰባት ሰው ህይወት እንደጠፋ እና ከሰባ በላይ ሰው እንደቆሰለ ነግረውኛል። የዛ አካባቢ ነዋሪዎች የዳሮ ለቡ ነዋሪዎች ማለት ነው፣ በተለይ በኢዶጀነት አካባቢ ያሉ ሰዎች። ስለዚህ ስ የሚያውቁት ነገር አለ። አቶ አብዱራዛቅ። አዎ እንደምታውቀው በምዕራብ ሐረርጌ ውስጥ ዳሮ ለቡና ሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና የሌለው ወረዳ መሆኑን አረጋግጬ መናገር ፈልጋለሁኝ ከዞኑ ሶማሌ ክልል ጋር ጉርብትና ያለው ሜሶ ና ዶባ የምትባል ወረዳ ነው በአጠቃላይ እኛ እንደ ዞናችን በተለይ ከሶማሌ ጋር ያለው ግጭትን በተመለከተ የሰላም ስምምነቱ በድሬዳዋ ላይ ከተደረገ በኋላ በሁለቱ ክልሎች ከተደረገ በኋላ ያለው ሁኔታ በምናይበት ጊዜ በመቶ የሚቆጠሩ የኦሮሞ ንጹሀን ለሞትና ለቁስልን እንደተጋለጡ ነው ማቀው። ያለኝ መረጃም እንደዛ ነው ግን፣ አሁን ችግሩ ከተፈጠረው ከታህሳስ ስድስት ወይም ደሞ ታህሳስ አምስት ጀምሮ ያለ ሁኔታ የመጀመሪያው ታህሳስ ስድስት እና ሰባት ካልሆነ መስተቀር ከዛ በኋላ ያለው ሁኔታ እንዳልኩ ሕዝብ መድረክ በመፍጠር ሕዝቡ ባግራውንዱ ወይም ደግሞ የጥላትነት ግንኙነት መንፈስ እንዳልነበረ አብሮ የኖረ የነበረ ወደፊትም አብሮ የሚኖር ሕዝብ እንደሆነ በመሀላቸው ቅራኔ እንደሌለ መድረኮች ተፈጥሮ መግባባት ላይ ደርሷል፣ የሚል እምነት አለኝ። እና በዚህ ላይ እንደደረሱ ነው ያለኝ መረጃ። ግን አልፎ ዛሬ ትንኮሳ አለ የምለው አረዳ ይብሳ ወይም ደግሞ ይብሳ ቀበሌ የምትባል ላይ በታጣቂ በሶማሌ ታጣቂ ትንኮሳ እንዳለ ነው ማቀው። የተወሰነ አንተኝ ቤቶችን የማቃጠል ትንኮሳ እንዳለ ነው ማቀው። ግን ይሄ አካባቢ ያለው ድባብ ሰላም እንደሆነ ነው ማቀው። ይሄ አካባቢ ከሶማሌ ክልል ወሰን በጣም ርቆ የሚገኝ ቦታ ነው። ቅድም እርሶም እንደገለጹልኝ ነዋሪዎቹም እንደሚሉት ከሶማሌ ክልል ጋር ካለው ግጭት ጋር የሚገናኝ አይደለምና በዚህ በዳሮ ለቡ ውስጥ የሚኖሩ ቁጥራቸው የበዛ የሶማሌ ብሔረሰብ አባላት ጥቃት ይደርስብናል፣ በሽምቅ ሁሉ ነው ጥቃት የሚደርስብን፣ መውጣት መግባት አልቻልንም፣ ከአካባቢ ሁሉ እያሉ ነው ስሞታ የሚያሰሙት። እንዲህ አይነቱን ዘር ተኮር የሆነ ጎሳ ተኮር የሆነ ግጭት ለማስቀረት እናንተ በተጨባጭ ያደረጋችሁት ነገር አለ ወይ? በመንግስት ደረጃ አንደኛ የጸጥታ ኃይሎች ገብተው ለማረጋጋት ሰውን ለመጠበቅ የሚያደርጉት ጥረት አለ ወይ? ሁለተኛ ቅድም ያሉት የሀገር ሽማግሌዎች ይሁን በሌሎች ደረጃዎች የሚደረጉት ጥረቶች ምን ደረጃ ላይ ናቸው? የገፉ አይደሉም ብለውኛል። የአካባቢው አካባቢው ነዋሪዎች ምንም የተደረገ ነገር የለም እስካሁን ድረስ ብለውኛል። አመሰግናለሁ። ሰለሞን ዘለይቶ ማጥቃት በአካባቢው እንደሌለ ረግጬ መናገር ፈልጋለሁ። ያለው ነገር ምንድን ነው? ይሄ ወረዳ እምብርት የኦሮሚያ ወረዳ ነች፣ ወይም ደግሞ እምብርት ቀበሌዎች ናቸው። እንደምታወቀው፣ በህገ መንግስቱም የኦሮሚያ ክልል ባለው በመዋቅሩ ወረዳ አለው። በወረዳ ስር ቀበሌ አለው። በቀበሌ ውስጥ እንደ ማንኛውም ብሄር ብሄረሰብ እንደምኖር በቁጥር የሚቆጠሩ የሶማሌ ተወላጆች ይኖራሉ። እነዚያ የሶማሌ ተወላጆች የሚተዳደሩት አካባቢው በህገ መንግስት የሰጠው በኦሮሚያ ክልል ስር ነው የሚተዳደሩት ማለት ነው። አሁን ያለው ነገር መታወቂያ ያለበት ነገር ያለው በዚሁ በኦሮሚያ በሚያስተዳድረው ወረዳ ውስጥ በኦሮሚያ በሚያስተዳድረው ቀበሌ ውስጥ ታጣሪ ወይም ደግሞ መሳሪያ ታጥቆ የሚንቀሳቀስ ዜጋ ተጠሪነቱ ለዛ ቀበሌ ያልሆነ ወይም ደግሞ ለወረዳው ያልሆነ ከሕገ መንግስቱ የሚጻረር ነገር ይመስለኛል። አሁን ያለው ነገር አልፎ የሚታየው በሶስቱ ቀበሌ ወይም ደግሞ በአምስቱ ቀበሌ አሁን የሚታየው ነገር ሕዝብን መተናከል ከብት መዝረፍና አድኖ ግድያ ያለው መነሻው ከታጠቀ የሶማሌ ታጣቂ ነው ብዬ ለመናገር ፈልጋለሁኝ። ሆኖም ግን የኦሮሞ ህዝብ በጣም ታጋሽ ነው። ይሄ ነገር እኛን አይወክልም ወይም ደግሞ አይመለከትም ወይም ደግሞ ይሄ ዲሲፕሊን የተወሰኑ ግሩፖች ናቸው የሚል መንፈስ ወይም ደግሞ እምነት ስላለው ህዝቡን አጥፎ፣ አሁንም አሁንም የመግባባትና ወደ ሰራዊ መምጣት ፍላጎት ከኦሮሞ የመነጨ ይመስለኛል። ግን ከእነሱ አለመሆኑም መናገር እንፈልገው አልፎ ዛሬም ትንኮሳ አለ ብዬ እየተናገርኩ ነው። ቤትን ማቃጠል ማለት ነው። እያቃጠሉ ያሉት ቤት የኦሮሞ ቤት እያቃጠሉ ያሉት ቤት በኦሮሞ ወረዳ ውስጥ በኦሮሚያ ያለው ቀበሌ ውስጥ ነው። ይህንን እንድታውቁ ፈልጋለሁ። ሰለሞን፣ አቶ አብዱራዛቅ አህመድ እንግዲህ ደግሞ መልሼ እመጣለሁኝ ወደርሶ። ተጨማሪ መረጃ ቀረብ ያለ መረጃ ደግሞ በመጪዎቹ ቀናት ያገኛሉ ብዬ ተስፋ አደርጋለሁኝ። እግዜር ይስጥልኝ። ለጊዜው በጣም አመሰግናለሁ። አመሰግናለሁ ሰለሞን አቶ አብዱረዛቅ አህመድ የምዕራብ ሐረርጌ ዞን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ናቸው። ዳሮ ለቡና ሐዊ ጉዲና አካባቢ እየታዩ ያሉ ሁኔታዎችን በቅርብ እየተከታተልነን የሁኔታዎችን አካሄድ ከሰሞኑም አጠናቅረን እናቀርብላችኋለን። ሐኪሞን ይጠይቁ ፕሮግራማችን እንሆ የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሁለተኛ ክፍል ነው። ዛሬ ሐኪሙን የጠይቁ ለምሽቱ ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ሚኒሶታ ግዛት የሚገኝ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት የመጀመሪያ ክፍል ዝግጅት መገባደጃ ባቀረበው የመጨረሻ ጥያቄ ይነሳል። ዶክተር ብሸት፣ ይሄ ሃርት አታክ የሚባለው ሁኔታ ሲከሰት ልብ ስራውን ለመስራት የሚያስፈልገው ኦክሲጅንን ጨምሮ በሰውነታችን የደም ውደት አማካኝነት የሚመጣው ንጥረ ነገር ሲቋረጥ በድንገተኛ የሚከሰት እንደመሆኑ አንዳንዴ ምልክቶቹ ለእሱ ብቻ የተመደቡ ላይሆኑ ይችላሉና እንደ አፋጣኝ ሕክምና እርዳታ ጠያቂነቱ ሰዎች እነኛም ምልክቶች ሲያዩ ቶሎ ብለው እንዲረዱ ምን አይነት የታወቁ አዘውትሮ የሚታዩ ምልክቶች ይጠበቁ ይሆን? ዋና ዋናዎቹ ምልክቶች ብንዘረዝር ልብ ላይ የሚደርስበት የጉዳቱ መጠን የሚወሰነው በደም ስሩ ትንሽነት ወይም ትልቅነት ቢሆንም ከሞላ ጎደል ግን ትንሽም ጠባብም ደም ስር ሆን ትልቅም ደም ስር የሚዘጋው በሰውነታችን ላይ የሚያደርሰው ስሜት በጣም ተመሳሳይ ነው የሚሆነው እና እሱን ማብራራቱ ለአድማጮቻችን የሚጠቅም ይመስለኛል። ግን እሷ ጋር ከመግባታችን በፊት አሉላ ብትፈቅድልኝ የተለያዩ ቃላትን ስናብራራ አንድ ሌላ የመጣልኝ ሐሳብ አለ እና ሳረሳው እንደገና እዚህ ጋር እሱን ብናብራራ ከሌላ ሰምተውት ከሚያውቅ ነገር ጋር ድንገት ከተምታታባቸው ስትሮክ የምንለው ደግሞ ቃል አለ እና ይሄ ስትሮክ የሚባለው ጉዳይ ልክ የልብ ጡንቻ ሲዘጋ የሚደርሰውን ጉዳት ልክ እንደሱ ሆኖ ግን የት ላይ ነው ይሄ ደግሞ ችግር የተከሰተው አንጎል ላይ ሲሆን ነው ስትሮክ የምንለው። ስለዚህ ለልብ ሀርታታክ የምንለው ቃል ይሄው ጉዳት አንጎል ላይ ደግሞ ሲደርስ ስትሮክ እንለዋለን፣ እና እነዚህን ሁለቱን እንዲያዛምዱና ንጽጽር እንዲመለከቱ ነው። እሱን ነው ትንሽ አቋርጬ ከውይይታችን ላሳስባቸው። ጥሩ ነጥብ አምጥተዋል። መልካም። ይህን ንጎል ውስጥ የደም ስሮች ውጥረት ተከትሎ የሚፈጠረውን ድንገተኛ ሁኔታና ሰዎች ራሳቸውን ወደ መሳትና ሌሎች የተባባሰ ሁኔታ የሚደርሱበት የማዛመድ እድል ይሰጣል። ወደ ዋናው የጀመርነው ነጥብ ልመልሰው። አዎ ስለ እነሱ አሁን ቅድም የጠየቅከኝ ይሄን አሁን ልባችን ያጉዳት ደርሶበት ድረሱልኝ በሚለን ጊዜ ምን ምን አይነት ስሜቶች ናቸው የሚከሰቱት? እነሱን በአጭሩ ማብራራት እንችላለን ወይ የሚለው ምን ምን እንደምንከተል ለማዘጋጀት አራት አምስት ነገሮች ልጥቀስል። በአጠቃላይ እነዚህ አምስቱ ነገሮች ምንድን ነው የሚሆኑት? ለእኛ እንግዲህ ባለሙያ ሆነን አሁን አንተ መጥተህ እዚች ጋር እየተሰማችኝ ነው፣ ይቺ ነገር ምን ትመስልሃለች ብለ ብትጠይቀኝ የምንጠይቃቸው ነገሮች አንዱ የሚሰማህን ስሜት ምን ይመስላል? በደንብ እስቲ እሱን አብራራው፣ የሚለውን ጥያቄ ጠይቃለሁ። ማለት እንደ ጭነት ነገር ነው፣ እንደ ውጋት ነገር ነው። እሱን ተመልሼ ትንሽ አብራራልሃለሁ። ከዛ ደግሞ የት ጋ ነው የሚከሰተው? ይሄ እዚህ ደረት ላይ ነው፣ ከስ ወርዶ ነው ወደ ላይ ወደ ጉሮሮ ጋ ነው። እሱ ለእኛ ብዙ ትርጉም ይሰጠናል እሱን ጠይቀን በምንረዳበት ጊዜ። ከዛ ደግሞ እናልፍና ይሄንን ስሜት ምን የሚያባብሰው ወይም ምን የሚያሻሽለው ነገር አለ የምንለው ደግሞ ጥያቄ አለ፣ በሽተኞች መስማት የምንፈልገው። የሚቀጥለው ደግሞ መቼ ተከሰተ ነው። መቼ ተከሰተ፣ ለምን ያህልስ ጊዜ ቆየ? እነዚህን ነገሮች አይተን አብረው ደግሞ ሌሎ የተከሰቱ ለየት ያሉ ነገሮች፣ ለምሳሌ አንዳንዴ አሁን አንድ ሰው ደረቴን አሞኛል አብሮ ግን ትንፋሽ አላጠረም፣ አላቅለሸለሸኝም፣ ያላበኝ ነገር የለም፣ ምንም ነገር የለም የሚል ከሆነ በዛ ጊዜ ይሄ ነገር ከልብ እየራቀ እየሄደ እንደሆነ ይገነዘባል። በሌላ አኳያ ደግሞ ደረቴን በሚያመኝ ጊዜ አብረው ደግሞ በጣምም አላበኝ፣ ፊቴ በሙሉ በላብ ረጥቦ ነበረ፣ ትንሽም አቅለሸለሸኝ፣ ትንፋሽም ተረበሸ ወይም ትንፋሽ አጠረ የሚሉ ከሆነ ደግሞ አብረው የደረት ማመምና እነዚህ አሁን ያልኩ ነገሮች አብረው ሲዛመዱ መልሶ ደግሞ ደረት ላይ የልብ መጨናነቅና የልብ መጎዳት ላይ ደግሞ እንዳተኩር ይቀሰቅሰኛል ማለት ነው። እንደዚ አይነት ሂስትሪ ወይም ደግሞ እንደዛ አይነት አባባል ከበሽተኛ ስሰማ በርካታ ነገሮችን አንስተዋል። የደረት ስቃይ ስሜት፣ ደረት ላይ የሚጨናንቅ ሁኔታ ሲፈጠር፣ የትንፋሽ ማጠር፣ ላብና ትንፋሽ ቁርጥርጥ ማለት፣ ማቅለሽለሽ ተዛምዶ የሚመጡባቸውን ሁኔታዎች ከግምት እንዲያስገቡ ነው። ዶክተሩ ብሸት የነገሩት ሃርት አታክ ከሚባለው ይህ ልብ ላይ የሚደርስ ጉዳት በሚታይ ጊዜ ሁሉ ፈጥኖ የሚመጣልን ቁልፍ የህመም ስሜት ነገር ግን ለተባለው ህመም ሲሆንና ሌላ ህመም ሁኔታ ሲሆን የተለያዩ ገጽታዎች አሉት። አንዳንዱን መልሰን ብናስታውስ የደረት ስቃይ ስሜት በሙሉ ልብ ላይ የደረሰ ጉዳት መታያ አለመሆኑን ሲሆን ደግሞ አሳሳቢ ነውና እንዴት ተለይተው አፋጣኝ ሕክምና እርዳታ ማግኘት ይቻላል ወይ ያስፈልጋል? በጣም ጥሩ። አንዳንድ ስሜቶች አሉ። ለምሳሌ መጀመሪያ ይሄ ነገር የትጋ ነው የሚከሰተው የሚለውን ያው ደረት ስንል እንግዲህ ወደ መሀል ደረት ወይም ወደ ፍሪምባ አካባቢ ያለውን የሰውነታችን ክፍል ነው እያወራን ያለ ነው። ብዙ ጊዜ ሰዎች ይጠይቁኛል፣ በነገራችን ላይ ልብ የትጋ ነው ያለ ይሉኛል። እና ልብ መሀል ደረት ጋር ሆና ትንሽ ወደ ግራ ታዘነብላለች ግን የሚሰማው ስሜት ሁል ጊዜ ልክ ልቧ ላይ ሊሆን አይችልም። ማለት ልክ በግራ በኩል ሊቀመጥ አይችልም እና ምንም አይነት ስሜት መሀል ደረት ላይ በተለይም ከመሀል ጀምሮ እስከ ታች ያለው ደረት ላይ ትንሽ ወደ ግራ ዘንብሎ ከመጣ እሷ አሁን ልንከታተለውና ሊያሳስበን የሚችል ነገር ይሆናል። ግን ደረት ላይ ደግሞ ተወስኖ ብቻ መቅረት ሳይሆን አንዳንዴ ደግሞ ያው የተሰማን አይነት ስሜት ወደ ጉሮሮ ሊመጣ ይችላል። አንዳንዴ ደግሞ ወደ ግራ ትከሻ ብሎም ደግሞ ወደ ግራ እጃችንም ደግሞ ሊሸጋገር ይችላል። አሁን ይሄ የምንለው ስሜት ምን አይነት ነው የሚለው ግን እሱ ላይ ነው ሰዎች ሁሉን ስሜት የሚሰማቸውን ነገር ይሄም ልቤ ነው፣ ይሄም ልቤ ነው፣ ይሄም ልቤ ነው ብለው ማለት ማሰብ የሌለባቸው ምን አይነት ስሜት ሲሆን ነው አሁን የተናገር ነው ቦታ ጋር ማሰብ ያለባቸው ወደሚለው ልውሰድህ ብዙ ጊዜ ልብ ሲጎዳ የመጫን ስሜት ነው ሰው የሚሰማው። አንዳንድ ሰዎች ምን ይሉኛ ልክ በሶ እንደምትጨብጠው በእጃቸው እንዲህ አድርጎ ጨበጠኝ፣ እዚህ ጋር ጭምቅ አድርጎ እንደዚህ ያዘኝ ይላሉ። አንዳንድ ሰዎች ልክ ደረቴ ላይ ቀበቶ አድርጌ ቀበቶን እንዲያው በጣም እየሸመቀኩ ባጠብቀው እንደሚሰማኝ አይነት ቫይስ ላይክ ግሪፕ ይባላል። ልክ በቃ የሆነ ወይ መቀነት ወይ ቀበቶ ደረትህ ላይ አድርገህ መሀል ደረትህ ላይ ዝም ብለህ እየሸመቀክ እንደሱ ብትይዘው ማለት ነው። አንዳንዶቹ ሳጥን ደረቴ ላይ ተቀምጦብኛል፣ ወይም ደግሞ መኪና ደረቴ ላይ ልክ ቁጭ እንዳለብኝ ነገር ነው የሚሰማኝ ይሉኛል። እና እነዚህ አይነት ነገሮች ስትሰማ መጫን፣ መጨብደድ፣ መጭመቅ፣ መክበድ፣ እንደዚህ እንደዚህ አይነቱ ነገር ደረት ብቻ ጋር ሳይሆን ወደ ጉሮሮም ጋ እንደዚህ ጭምቅ አድርጎ ጉሮሮ የሚይዝ ነገር ወደ ትከሻም ወደ እጅም ጋር ከሄደ ይሄ አሁን ወደ አሳሳቢነት ደረጃ እየሄደ ማለት ነው ግን ብዙ ሰው እንዲያው በጣም ሲወዘው ውዘው የሚቆየው ስሜት ምን አይነት ይመስልሃል አሉላ እንደዚህ የሚጠዘጥዝ ነገር ደረት ጋ ይሰማኛል ከልባቸው በግራ በኩል እያመለከቱ እዚች ጋር እንደዚህ የሚጠዘጥዝ ነገር ይለው በጣታቸው እንዲያሳዩኛል እና እንደሱ ሲሉኝ እንደ ሰው አይነት ነገር ለምሳሌ አሁን ልብ ሊሆን አይችልም መውጋት የሚባል ነገር ልክ ልክ በቢላዋ እዚህ ጋ እንደዚህ የሚወጋኝ ነገር አለ ብለው ወደ ደረታቸው ጋር ያሳዩኝ ይፈልጋሉ። እንደ ኮረንቲ የሚጠዘጥዘኝ ነገር አለ፣ ጥስጥ እዚህ ያደርግና ይለቀኛል። ምንም አይነት ያዝ ለቀቅ የሚያደርግ ነገር ከልብ ጋር ብዙ ጊዜ አይሆንም። ለምን መጀመሪያ እንደ መሰረታዊ አድርገን የተነጋገር ነው። አንዴ ልብ የደም አሰጣቱ ከተቋረጠ ያ የተቋረጠው ነገር መዘጋት መከፈት፣ መዘጋት መከፈት አይችልም። በየሰከንዱ ወይም በየደቂቃው አንዴ ከተዘጋ ያችው ነገር ያችሁ ህመም እዛው ነው። እየበረታች ቀስ ብላ ትጀምርና መጀመሪያ ከተዘጋች ወዲያ ደምስሯ እየጠነከረች እየጠነከረች እየጠነከረች ትሄዳለች እንጂ ወጋ አርጋ ዞር ልታረግ አችልም። እሱና ህመሙ አይግባቡም። መጀመሪያው እና ለምንድን ነው ይሄ የሚከሰተው የሚለው ነገር ጋ የገባ ነው። የልብ ነገር ብዙ ጊዜ ስታውራ እንዴት ነው ሌላኛው ባህሪ ያልኩ የጊዜው ነው። ብዙ ጊዜ ምንድን ነው የሚሆነው በሰከንዶች ውስጥ እየወጣ የሚሄድ ነገር እንደ ጦር፣ እንደ ኮረንቲ፣ እንደ ቢሎዋ፣ እንደ መርፌ እየነካካ የሚሄድ ነገር ሳይሆን ልብ ጋ የሚደርስ ህመም ቀስ እያለ ይጀምራል። ይሄ እንግዲህ መጀመሪያ ምልክቱን ሲሰጠን ነው። ኧረ ቧንቧው ተዘግቷል እያለን ነው። እንግዲህ መጀመሪያ የደም ስሩ ተዘግቷል እያለ እየነገረን ነው። ከዛ ከደቂቃ ደቂቃ ግን ይሄ ቀበቶ መቀነቱ እንደገና እየጠበቀ ሄዳል። እየጠበቀ ሄዳል። ምክንያቱም ልብ እየተራበሽ ነው ማለት ነው። በዚህ ወቅት ክብደቱ ይጨምራል። እንደገና ጭንቀት ይመጣል። ከዛ ነው እንዲያውም ሌሎች ያልኩ ነገር ማቅለሽለሹ፣ ላበላብ መሆኑ አብረው መከሰት የሚጀምሩት ይሄ በሚሆንበት ጊዜ ነው እና እንዲህ እንዲህ አይነቶቹ ነገሮች ናቸው። ይሄ ልብ ነው ወይስ ዝም ብላ ወጋ አድርገኝ ሄደችው ሌላ ነገር ናት የሚለውን አድማጮች የሚሰማቸውን ነገር እያገናዘቡ መረጋጋት ወይም ደግሞ ሌላ የሚያስፈልገው ጉዳይ ከሆነ መገንዘብ የሚችሉ አድማጮች በእንግሊዝኛ ሀርት አታክ በመባል የሚታወቀው ድንገተኛ የጤና ሁከት ዙሪያ ከፍተኛ የጤና አማካሪው ዶክተር ብሸት የሰጡን ጠቃሚ ማብራሪያ አልተቋጨም። ሳምንት ይቀጥላል። ለአሁኑ እናመሰግናቸዋለን። ይሄ የልብ ችግር አዲሱ በተለይ በብዙዎች ዘንድ አድፋጭ ገዳይ እየተባለ ይጠራል። ስለዚህ እንደዚህ አይነቶቹን መመሪያዎች መከታተል እጅግ በጣም ትልቅ ጥቅም ያለው ይመስለኛል። ሰዎች ሳያውቁት ነው ለእንደዚህ አይነት ችግር እየተጋለጡ ያሉት እና አሉላንም እንግዳውም ዶክተር ውብሸትንም እናመሰግናለን። በጣም ጠቃሚ ነጥብ ነው። አንዳንዴ ዶክተር ውብሸት ከኔ ጋር የሚናገሩ መሰለኝና አለችብኝና በቅርብ ማማከራቸው ይመስለኛል። እናመሰግናል። እንግዲህ ተከታተሉን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከበርካታ የአፍሪቃ ሀገሮች ግጭትንና ድህነትን ሸሽተው ለተሻለ ኑሮ አውሮፓ ለመግባት የሚጎርፉት ፍልሰተኞች በሊቢያ በኩል ነው የሚያልፉት። እዛም የወንጀል ቡድኖች ኢላማ ይሆናሉ። የወንጀለኞቹ የጭካኔ ተግባር ገደብ የለውም። የጾታ ጥቃት ይፈጽሙባቸዋል፣ በግዴታ ሥራ ያሰማሯቸዋል፣ አካላቸውን ቀደው የሰውነታቸውን አካላት ያወጣሉ ለባርነት ይሸጧቸዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስገንዝበዋል። በሊቢያ ዙሪያ ባልታወቁ ቦታዎች ፍልሰተኞች በሁለት መቶ ዶላር ለባርነት እንደሚሸጡ የሲኤንኤን የዜና ስርጭት አሳይቷል። በድብቅ ሰው አሸጋጋሪዎች በኩል የሚጓዙት ፍልሰተኞች በሚሄዱባቸው ሀገሮች ሕጋዊ ሰነድ ስለሌላቸውና ለሚያሸጋግሯቸው ሰዎች የሚከፍሉት ብዙ የገንዘብ ዕዳ ስላለባቸው ለእንግልትና ለብዙ አይነት ወንጀሎች የተጋለጡ ይሆናሉ። የሊቢያው የብሔራዊ ስምነት መንግስት ህገወጥ በሆነ መንገድ ስለሚሸጋገሩት ፍልሰተኞች ጉዳይ ምርመራ ለማካሄድና ድርጊቱን የሚፈጽሙትን ሰዎች ተጠያቂ ለማድረግ ቃል ገብቷል። ዩናይትድ ስቴትስ ይህን ጥረት አበክራ ትደግፋለች። የብሔራዊ ስምነት መንግስት ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን በመታገል በኩል ወሳኝ አጋር አድርጋ ታያቸዋለች። ዩናይትድ ስቴትስ በተጨማሪም ለፍልሰተኞች ለስደተኞችና በሊቢያ ለተያዙት ግለሰቦች የሰብአዊ እርዳታ አስተዋጽኦ ማድረጉን ትቀጥላለች። ዩናይትድ ስቴትስ ለፍርድ ለማቅረብ ጥበቃ በማድረግና በመከላከል ጥረት ላይ በማትቆር የሰዎች ማሸጋገር ተግባርን ትታገላለች። ወንጀሉ ከመፈጸሙ በፊት እንዴት ልናስወግደው እንደምንችል ለመርዳት ስንል በግጭትና ሰዎችን ህገወጥ በሆነ መንገድ ማሸጋገርን መካከል ስላለው ግንኙነት ጥናት እንዲደረግ ገንዘብ እያቀረብን ነው። በግጭቱ ሁኔታ ሰለባ የሚሆኑትን ለይቶ በማወቅና በመርዳት ሰለባ የሚሆኑትን የማዳን ተስፋ አለን። ሰው አሸጋጋሪዎችን ደግሞ ተጠያቂ እናደርጋቸዋለን። ሕግ የማስከበር ጥረት ስኬት እንዲያገኝ ምርመራ በማካሄድ ሰው አሸጋጋሪዎችን ለፍርድ የማቅረቡ ሰለባዎችን ያማከለ ተግባር ወሳኝ ነው ብለን እናምናለን። ይህ ተግባር የሰው አሸጋጋሪዎች ሰለባ በመሆናቸው ምክንያት ለፈጸሟቸው ተግባሮች እንዳይከሷቸው የሀገሮች ቃል መግባትን ያካተተ ይሆናል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ገልጸዋል። እንዲህ አይነቱ በስብዕና ክብር ላይ አረመኔያዊ ጥቃት የሚያደርሰውን ተግባር ለማክተም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ከአጋር መንግስታት ጋር መስራቱን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ቴክኒሺያን ዲያ ፓትሪክ፣ ፕሮዲውሰር ብርሃን ኃይሉ፣ የዌብ እና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸው እና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተ እና አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም በደናደሩ